እንደ ጥናቱ ውጤት በዩናይትድ ስቴትስና በብሪታንያ የሚገኙ የፖለቲካ አራማጆች፣ ጋዜጠኞችና የመንግስት ነቃፊዎች የስለላ ሶፍትዌር አባሪ በተደረገባቸው ኢሜይሎች ነው ኢላማ የሚደረጉት። በሲቲዝን ላብ በከፍተኛ ተመራማሪና የዚሁ ጥናት አቅራቢ ቢል ማርክ ዛክ እንደሚለው ከሆነ የጠለፋ ስራው የሚካሄደው በዘመቻና ተከታታይነት ባለው መልኩ ነው። በዩናይትድ ስቴትስ፣ በካናዳ ወይም በሌላ ሀገር የሚገኙ የፖለቲካ አራማጆች ማስፈንጠሪያ ወይም ሊንክ ያለው ኢሜል ይደርሳቸዋል። ሊንኩ ቪዲዮ ያለው በማስመሰል ተመልከተው አዲስ የተለቀቀ ሚስጥራዊ ቪዲዮ የሚሉ አይነት መልእክት ይጻፍባቸዋል። ሊንኩ የታዋቂ የኢትዮጵያ ወይም የኤርትራ የቪዲዮ ድረገጽ እንዲመስል ተደርጎ ነው የሚዘጋጀው። ለምሳሌ አንዱ ኢስት አፍሮ ዶት ኮም፣ ሌላኛው ደግሞ ድሬ ትዩብ ዶት ኮም የሚል ነው። ኢላማ የተደረጉ ሰዎች ሊንኩን ሲጫኑት እነዚህኑ ድረገጾች ወደሚመስሉ ሌላ ድረገጽ ይወስዳቸውና ቪዲዮውን ለማየት ተጨማሪ ሶፍትዌር መጫን እንዳለባቸው ይጠይቃቸውና ሊንክ ያቀርብላቸዋል። ያንኑ ሊንክ ነክተው የተጠየቀውን ሶፍትዌር በኮምፒውተራቸው ላይ በጫኑበት ቅጽበት በስለላ ሶፍትዌሩ ከበባ ውስጥ ገብተው የኢንተርኔት እንቅስቃሴያቸው በኢትዮጵያ መንግስት ቁጥጥር ውስጥ ይገባል። የስለላ ሶፍትዌሩ ኢላማ የተደረጉ ግለሰቦችን ሁለገብ እንቅስቃሴ መቆጣጠር የሚችል ነው። የኢሜይል ልውውጦች፣ የይለፍ ቃሎችን፣ የድምፅ ልውውጦችንና የኮምፒውተራቸው ገጽ ሳይቀር የስለላ ሶፍትዌሩን የጫነው አካል በርቀት ሆኖ መመልከት ይችላል። ከጎርጎሮሳዊ 2016 ጀምሮ ሲካሄድ የቆየውን የስለላ ስራ ለቴክኖሎጂ ድርጅቶቹ ከፍተኛ ገንዘብ በማፍሰስ የሚያካሄደው የኢትዮጵያ መንግስት ነው እንደ ዘገባው ሲትዝን ላብ ለወራት በዘለቀው ጥናቱ ሶስት ተቋማት የስለላ ስራውን ለመስራት ከኢትዮጵያ መንግስት ጋር ውል ፈጽመው ዘመናዊ የስለላ ሶፍትዌሮችን ለኢትዮጵያ መንግስት መሸጣቸውን ማረጋገጥ ችለዋል። ከነዚህ ውስጥ አንዱ የእንግሊዝና ጀርመን ድርጅት የሆነው ጋማ ነው። በቅርቡ ስማቸውን ወደ ፊንፊሸር ለውጠዋል። የፖለቲካ አራማጆችን ኢላማ የሚያደርገው ሶፍትዌር ስሙ ፊንስፓ ይባላል። አንድ አራማጅ በዚሁ የስለላ ሶፍትዌር ሳቢያ የኢትዮጵያ መንግስት ላይ በዩናይትድ ስቴትስ ክስ መስርቷል። ሌላኛው የስለላ ሶፍትዌር ሻጭ ድርጅት ሀኪንግ ቲም የሚባል ሆኖ መቀመጫው ጣሊያን ነው። የኢትዮጵያ መንግስት በዚህ መሳሪያ ጋዜጠኞችን በተለይም የኢሳትን የአሜሪካና የአውሮፓ ቢሮዎች ኢላማ አድርጎበታል። አሁን በቅርቡ የደረስንበት ደግሞ ሳይበር ቢት የሚባለውን የእስራኤል ድርጅት ነው። እነዚህ ሁሉ ሶፍትዌሮች ተመሳሳይ ጥቅምና ባህርይ ያላቸው የስለላ ሶፍትዌሮች ናቸው። በአዲሱ ሪፖርት ይፋ የተደረገው የእስራኤሉ ድርጅት ሳይበርቢት ብቸኛው የጠለፋ ሶፍትዌሮችን የሚሸጥ ተቋም አይደለም። ኤንኤስኦ ግሩፕ የተባለው ሌላኛው የእስራኤል ተቋም የሸጠው የጠለፋ ሶፍትዌር ባለፈው ዓመት በሜክሲኮ ጥቃት ፈጽሞ ነበር። በሳይበርቢት ጥቅም ላይ እየዋለ ያለው የጠለፋ ሶፍትዌር ፒኤስኤስ ወይንም የኮምፒውተር መቆጣጠሪያ ስርዓት የሚል ስያሜ ያለው ሲሆን ስትዝላብ የጠለፋ ስራውን የሚሰሩት ሶፍትዌሮች ከሀያ ሀገራት እንደሚነሱና ኢትዮጵያና ኤርትራ በዚሁ ዝርዝር ውስጥ መኖራቸውን አረጋግጧል። ይህንኑ ጥናት እያካሄደ ሳለ የስለላ ኢሜሎቹ ኢላማ ሆኖ የነበረው ቢል የዘገባ ውጤት የመንግስት ተቃዋሚዎችን የበለጠ ስጋት ውስጥ ሊከት ቢችልም ጥንቃቄ ከተደረገ ችግሩ ብዙም አሳሳቢ ሊሆን እንደማይችል ያስረዳል። አንድ ቁልፍ ጉዳይ ሰዎች ይህን ሲሰሙ በቀላሉ የተስፋ መቁረጥ ውስጥ ሊገቡ ይችላሉ። ሆኖም የሚደርሷቸውን አጠራጣሪ ኢሜሎች በጥንቃቄ የሚይዙ ከሆነ ራሳቸውን በቀላሉ መከላከል የሚችሉበት መንገድ አለ። የኢትዮጵያ መንግስት መሰል ዘገባዎችን በተደጋጋሚ ሲያጣጥል የቆየ ሲሆን ይህንኑ አዲስ ሪፖርትም እንደማይቀበል ለውጭ የዜና ወኪሎች ገልጿል። ለዶቼቬሌ ሬዲዮ ለጠናከረው ዘገባ አክመል ንጋሽ ቶሮንቶ